በሶማሌ ክልል በዋና ከተማዋ ጅጅጋ ጨምሮ በተለያዩ ከተሞች የተፈጸመው ጥቃት እጅግ ዘግናኝ እንደነበር ከከፍተኛ ድብደባ በኋላ በሕክምና የተረፉት የኪዳነ ምሕረት ቤተ ክርስቲያን አስተዳዳሪ ገለጡ። የክልሉ አገር ስብከት ሊቀጳጳስ በበኩላቸው ሰዎች ከተገደሉ በኋላ ተቆራርጠዋል፣ በእሳት ጭምር ተቃጥለዋል ብለዋል። በክልሉ በዜጎች ላይ የተፈጸመው አሰቃቂ ወንጀል ሰው ሆኖ ከተፈጠረ የማይጠበቅ ነው ሲሉም ገልጸውታል። ጽዮን ግርማ ዝርዝር ነው አለት ቅዳሜ ሐምሌ 28ና እሁድ ሐምሌ 29 በኢትዮጵያ ሶማሌ ክልል በጅጅጋ ከተማ በቀብሪ ዳሃር፣ ዋርዴር፣ ጎዴ፣ ደጋሃቡር ና በሌሎች የክልሉ ከተሞች በሚገኙ ሰባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች በጸበልተኞች ና ወደ ቤተ ክርስቲያኒቱ በተጠለሉ የከተማው ነዋሪዎች ላይ የደረሰው ጥቃት እጅግ አሰቃቂ መሆኑን የሃይማኖት አባቶች እየገለጹ ነው። ለዛሬ ከከፍተኛ ድብደባ በኋላ እንደተረፉና ሕክምና ተደርጎላቸው ዛሬ ወደ ቤት እንደገቡ የሚናገሩት በኢትዮጵያ ሶማሌ ሀገረ ስብከት የጅጅጋ ምስራቅ ፀሐይ ኪዳነ ምሕረት ካቴድራል አስተዳዳሪ መልአከ ፀሐይ አባ ገብረ ጻዲቅ ደባብን አነጋገሪያቸዋለሁ። ያው እንግዲህ መንግስት ባለበት አገር ሰላም ነው ባልንበት ሁኔታ የደረሰው ጭፍጨፋ ያልታሰበ ያልታቀደ በመሆኑ በዛ ላይ የሞቱም አሉ፣ የተቃጠሉም አሉ። በዚያ መካከል ከነበረው ጭፍጨፋ አንዱን የነበርኩኝና ና ያው በህይወትና በሞት መካከል ሰንብቼ ወደ አዲስ አበባ መጥቼ አሁን ታክሜ ወደ ቤት እየገባሁት ነው። ያለው ምኖት ላይ ነው የተጎዱት? ምን አይነት ሕክምና ነው ያገኙት? ከ ራሴ ጀምሮ እስከ ታች ድረስ ያልተደበደበ ያልተቀጠቀጠ አካል የለኝም። በምንድን ነው የደረሰቦት ድብደባው? ድብደባው ያው ቤተ ክርስቲያኑን ለማጥፋት ሲመጡ ሁኔታዎችን በዛ ለመከላከል ሞከርን። በኋላ ቤት ግዘግተን ተቀመጥን። ቤት ተሰብሮ መስታወት ረግፎ በሀይል ገብተው ነው እንግዲህ እዚያ ላይ እየቀጠቀጡን፣ ሌሎቹም በጥፊም በምንም ተደብድበው ያመለጡ አሉ። እስቲ ወደ ዋናው ጉዳይ እንገባለን። የእርሶትን ብቻ ይንገሩኝና ወደ ዋናው እንገባለን። በዛ መካከል ምንድን ነው የደረሰቦት? እዛ መካከል እንግዲህ የቤት ውስጥ ያለውኝ ው የቤቱ መስታየት ነው። ቤቱን ሲመጡ መስታየቱ መጥቶ ከራሴ ላይ አረፈ፣ ራሴ ደም ሆነ። ከዚያ በኋላ ደግመው ደግሞ በዱላም አንገቴ አካባቢ ጋንዜን መጡኝ። እንደዚህ እየተሽከረከርኩ ወደ ውጭ ስወጣ፣ ደግሞ ውጣተብዬ ስወጣ ከጋንዜ ላይ አሁንም በድንጋይ ሲሉኝ ባሱ የተደፈው ከዚህ በኋላ ያለው ሌሎቹ ሮጡ። እኔ እዚያው ወድቄ እቀርቻለሁ። እንደ እንደሞትኩ ነው ሌሎቹ ሰዎች የሚያስቡት። መጨረሻ ላይ ያው ቤንዚል አረብርበው በኪሴ ያለውን ሞባይል፣ መታወቂያ፣ ካርድ ቡክ ምናምን ከወሰዱ በኋላ ገላብጠው ልብሴን ቀደው ቀሚሴን ቀደው የዚህ ላርከፍክፈው ሊያቃጥሉኝ ሲሉ እንደገና ነብስ ሰራብኝና ወሮጬ ሄድኩ። ስር ወጥም እየተከተሉ በድንጋይ አልሰማሁትም። ድንጋዩ ያልተቀጠቀጠ ሰውነት የለኝም። ከዚህ በኋላ ሩጭ በአንድ ጋራዥ የቆመ መኪና ውስጥ ያለው ነው ነብሴን ለማዳን የሞከርኩት በዚያ ውስጥ ገብቼ በሸራ ተሸፍኜ ሁኔታው እስከሚያልፍ ድረስ እዛ ወድቄ አድሬ ያለው በማግስቱ ያው አባነኝ ብዬ አባ ገረጫ አድቅ ነኝ ብዬ ቆብ የለም ቀሚስ የለም ወስደው ለሰውነት አጥበው ማንነቴን ለይተው እንደገና ወደ ሪፈራል ሆስፒታል በጅጅጋ ውስጥ ሰንብቼ ትናንት ቅዳሜ ወደ አዲስ አበባ መጥቼ አሁን በሕክምና ላይ ነው ያለሁት። አሁን ጤናዎት በምን ሁኔታ ላይ ይገኛል? አሁን እግዚአብሔር ይመስገን፣ ያው ደህና ነኝ፣ እየታከምኩ ነው። ያው ቅጥቀጣ ነው በአብዛኛው የደረሰብኝ። ከደም ደግሞ በብዛት ፈሰኛል፣ እዚህ አናቴ አካባቢ። በሱ የተነሳ የራስ ማዞርም እንትን አለኝ እና ሌላው ያው ቅጥቀጣ ነው። ቁስለቱ ምኑ አለ፣ በደንብ መራመድ አልችልም። ያው እየተከታተልኩ ነው ያለሁት። በእለቱ ወደተፈጠረው ሁኔታ እና እርስዎ ላይ ይሄ ነገር ከመድረሱ በፊት ምንድን ነው የተከሰተው ወደሚለው ልውሰዶት እና ቅዳሜ ሀምሌ ሀያ ስምንት ቀን እዛ ቤተ ክርስቲያን ውስጥ ምንድን ነው የሆነው? ምንድን ነው የደረሰው ጉዳት እስቲ ንገሩን? ቅዳሜ ሀያ ስምንት ቀን ከጠዋቱ ሶስት ሰዓት ከሩብ ላይ ነው መጀመሪያ ልጆች ከከተማ እየጮሁ መጡ፣ አለፉ ከላይ ቤተ ክርስቲያኑን እንዳለፉ የጥይት ተኩስ ይሰማ ነበር። ከዚህ በኋላ ግን ያ ጥይት እንደ ርችት መሰለኝ። እሱ ከተተኮሰ በኋላ ከከተማ በመኪና እየሞላ መኪናው ክላሲካል እያደረገ የጭነት መኪና እየሞላ እየሞላ እየሞላ ይመጣል። አላሁ አክበር የሚል በስፒከር ቅስቀሳ ይካሄዳል። ያ ሁሉ እየመጣ ኪዳነ ምሕረት ላይ ነው የሚሰፍረው እየመጣ እዛ ላይ ነው የሚወደው። እንደመጣ የኪዳነ ምሕረትን መደብሮች መስበር፣ ማቃጠል ጀመረ። በሩ እምቢ ያላቸው በሩን በኤክስካቫተር መኪና ገፍተው ጣሉ። እዚያ በኋላ እንዳለ ወደ ውስጥ ገባ። እዚህ በኋላ ቤተ ክርስቲያኑ ቢሮዎችን መዝረፍ፣ በመኪና መጫን፣ ማቃጠል፣ መስታየትን ማርገፍ ነው የነበረው። እዚያ በኋላ በቤተ ክርስቲያኑ ብዙ አድክሟቸዋል። በዶማ በባዴላ የመቱ እየፈረቀቁ በግድ ብለው ነው የሰበሩት። ከቤተልሔሙ ጫፍ ላይ ሞተው አላዋ ክብር የሚል ድምፅ አሰምተዋል። በዛ ውስጥ የነበሩ ቤተ ክርስቲያን የገባ አይነካም፣ ወደ ቤተ ጸሎት የገባ አይነካም፣ አይደበደብም፣ አይገረፍም የሚል እምነት የነበራቸው ሰዎች ነፍሴን አውጪኝ ወደ ግቢ የገቡት ሁሉ በዚያው ተጨፍጭፈው ደምተዋል። ብዙዎቹ ብዙዎቹ ደግሞ ሙተዋል። ወደ አራት ያህል አገልጋዮቻችን እዚያው ሙተዋል። የተወሰኑት ደግሞ ሦስት ያህሉ ተቃጥለዋል። በብዛት ያሉት ደግሞ ከተገደሉ በኋላ ሌሊት ሰው ሳያይ በመኪና ጭነው ወስደው የደፉበት የጣሉበት አይታወቅም። እና የደረሰው ሁኔታ በጣም ማስፈቃቂና ዘግናኝ የሆነ ነገር ነው። ጩኸታቸው፣ ወንዱ ሴቱ፣ በአጠቃላይ ብረት ጎራዴ፣ ነገር ቢለዋ ሳይቀር የባህር ዛፍ የእንጨት ጉማጅ፣ ሁሉም መሳሪያ ይዞ ነው የገባው። የሚወረውሩት ድንጋይ ሳይቀር በመኪና ይቀርብላቸዋል። ዙሪያውን ደግሞ ይህ ልዩ ሀይል የሚባል መሳሪያ አጥምዶ ደግሞ ይጠብቃቸዋል እነሱ እንዳይነኩ ማለት ነው እና በእንዲህ አይነት ሁኔታ ነው በተለይ እኛ ኪዳነ ምህረት ላይ በጣም ብዙ የልማት እንቅስቃሴዎች የሚታዩበት ነበር ዛሬ አመድ ሆኗል ቤተ ክርስቲያኑም ብዙ ንብረቶች ንዋየ ቅድሳቶች የተከማቹበት ነበር እሱም እንዳለ ሳናስበው ሳንጠረጥር ቅጽበታዊ የሆነ ነገር በመሆኑ አንድም ነገር ሳይወጣ ያው እዚህ ጉዳት ላይ ደርሷል እናንተ ጋር የተገደሉት ካህናት አራት ናቸው። እናንተ ጋር የተቃጠላለ? አው አዎ የተቃጠላለ አለ። በአጠቃላይ ከኪዳን እምረት ቤተ ክርስቲያን ስንት ሰው ነው የተገደለው? ስንት አስክሬን ነው የተቃጠለው? የካህናቱን እና እና የሌላ ደግሞ የሰዎች አራት ናቸው። ኪዳን እምረት ላይ ከተገደሉት አራት ናቸው። አንዱ አገልጋዮቻችን አባ ገብረ ማርያም ይባላሉ። አንዱ ደግሞ ጨስ ክፍሌ ይባላል። በገብረ ማርያም ያው ጨፍጭፈው ነው የገደሏቸው፣ በገጀራ መጥተው ነው የገደሏቸው። ጨስ ክፍሌ የተባለውን ግን ገለው አቃጥለውታል። አንድ ደግሞ ማን ይሆን ማን ይሆን እየተባለ ስልኩም አድሬሱም የጠፋ እሱም ተቃጥሎ ተገኝቷል። ሌሎችም ብዙዎች ሞተዋል። እዛ ውስጥ የሮጣው የገቡ ሰዎች አድሬሳቸውም ያልታወቀ የቀን ሰራተኞችም ይሁን ምንም ይሁን ብዙ ሰዎች እዛ ተገለው አይቻለው። ሰው ሳይ ሌሊትን በመኪና ጭነው ወስደዋቸዋል። በክልሉ ከተሞችና በየቤተ ክርስቲያኑ የደረሰው ጉዳት እጅግ አሰቃቂ ነው የሚሉት መላከ ፀሐይ አባ ገብረ ጻዲቅ ብቻ አይደሉም። የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስና በኢትዮጵያ ኦርቶዶክስ አብያተ ክርስቲያን የገዳማት የበላይ ኃላፊ ብፁዕ አቡነ ማቴዎስን ጨምሮ በርካቶችን በጉዳዩ ዙሪያ አነጋገር ያለው እሁድ ምሽት በሚኖረው ሰፋ ያለ ጊዜ ሙሉውን ዝግጅት ይዤ መለሳለው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።